መዝናኛ በሂሳብና በመዝገብ ስራ የተሰማራ ቢሆንም ስነ ጽሁፍ መዝናኛው ከወዳጆቹ ጋር መገናኛው በፈረንጆቹ አገላለጽ ሆቢው ነው። የስነ ጽሁፍ ባልንጀሮቹና የእሱን ግጥሞች ያዩ ሁሉ ብዕሩ ረቂቅ መሆኑን ይመሰክሩለታል። እሱ ራሱ ግን ስለሚጽፋቸው ስነ ግጥሞች ብዙ ማውራት አይችልም። ባይሆን የጻፍኳቸውን ላንብበላችሁ ሲል እንደሚመልስ ይናገራል። ብዙ ጊዜ የምገልጸው ነገር ነኝ የሚባለውን ነገር በትክክል ይገልጽልኛል ብዬ አላስብም። ግጥሞቹን፣ የጻፍኳቸውን ግጥሞች ማንበብ እንደዛ እንትን ይለኛል። እንጃ ብቻ ትንሽ ወይ ምንድን ነው የሚባለው? ይሄ አይነ ጥላ ነው ምንድን ነው የሚባለው? የሚይዝ ነገር አለ ይባል የለ እንደሱ እሱ እስኪገፈፍ ምናምን ሊሆን ይችላል። ብዙ ጊዜ አሁን ሰብስበን እንኳን ስናወራ የምናወራበት ርዕስ ላይ የማውቀው ነገር ሆኖ ያንን ነገር ብዙ ነገር እንትን የሚያልኩበት ነገር ሆኖ ብዙ ሰው ከተናገረ ወይ ብዙ ነገር ካለፈው በኋላ ነው መናገር የሚጀምረው። ለአንብብ ነው የምለው። ምናልባት ግጥሞች ማንበቡ የተሻለ ይሆንነ በግጥም ግን በደንብ ራስን መግለጽ ትችላለን። ስሜት የተሰማኝን በዛ ወቅት የነበረውን ስሜት በትክክል ማስቀመጥ እችላለሁ ብዬ አስባለሁ እዚያ ስሜት ሲኖረኝም ነው መጽፈው ምንድን ነው ለእንትንሽ ታማኝ መሆን አለብሽ አደለ ለስሜትሽ የተሰማኝን ብቻ ነው መጽፈው ስጽፍ ምን ተስኖት ማሞ ይባላል የስነ ግጥም ዝንባል ያደረበት ገና የሶስተኛ ክፍል ተማሪ ሳለ ነው ገጣሚ ምን ተስኖት ማሞ ስለ ራሱም ሆነ በስነ ግጥም ምሽት ዝግጅት ላይ ስለሚያቀርባቸው ግጥሞች ቀደም ሲል እንደነገረን ሳይሆን በደንብ በዝርዝር ነው የገለጸልን የተወለድኩት ደብረ ዘይት ነው ደብረ ዘይት ማለት ቢሾፍቱ ሆራ፣ ባቦጋያ ምናምን በሀይቆች የተከበበች ከተማ ዙሪያውም ራሱ ተራሮች የከበቧት አይነት ከተማ ነችና ለተፈጥሮ የተለየ ዝንባል ያለኝ እንደው ግጥሙ ላይ ግጥም ውበት ነው ብዬ የማስበው ነገር አለ። ይህ የተፈጥሮ ውበት ራሱ ያሳደረብኝ ነገር አለ ብዬ አስባለሁ። ግጥም በትክክል መቼ ጀመርክ ምናምን የሚለው ነገር ማለት አሁን ኢትዮጵያዊ ሆነሽ ግጥምና ኢትዮጵያዊነትን መታሰቢ ከሆነ በልጅነት ዘመንሽ ስለ ግጥም ብዙ ነገር አለሽ። መዝሙሮቹ፣ ጨዋታዎቹ ምናምን የምትያቸው ነገሮች ለምሳሌ እነኛ ያራምሳለን የእረኝነት ግጥሞችን አሊዋላ ሊሆን ምናምን ስታያቸው ግጥሞች ናቸው። ወደ እንትኑም ስትመጪ ኢትዮጵያዊነት ነው ብለን የምናስብ ከሆነ ስራ የሚሰራው በግጥም ነው ብለን ነው የምናስበው። የግል ይሁን ይህ ደግሞ በወል የሚሰራ በደቦ መሰሪ ላይ ገበሬዎች ሲያርሙ፣ ሲኮተኩቱ፣ ሲያርሱ፣ ሲወቃ ግጥሞች አሏቸው። ይብን መጅ የምትገፋ እናት ዱቄቱ እስኪወጣ ድረስ የምትለው ነገር አላት። ስላቸው ግጥሞች ጥጥ የምትፈለቀቅ እንኳን እናት፣ ውጥን ልጇን የምታስተኛ ሽሮሮ ግጥሞች አሉ። ግጥም ውስጣችን ያለው ብዬ ነው የማምነው። እንደ ጠቅላላው ስታየ አሁንም ስለ ብሶት ለነጻነት ነጻነት የሚደረጉም አሁን ለምሳሌ የፎከራ ግጥሞች የቀረርሰው ግጥሞች ኖርማል ግጥሞችም ሆነው ደግሞ ለምሳሌ ነጽጌ ረዳ ብዕርን እና ሶረኔን ብትወስጂ ፖለቲካዊ ግጥሞች ናቸው። ውስጣቸው የሆነ የያዙት ነገር አለ። ነጻነት፣ ለመብት የሚደረግ ነገር፣ የሀዘን መግለጫም ነው ደግሞ ግጥም። እንትን ስትወስጂ አሁን እየቀረ የመጣ ነገር ነው እንጂ ሙሾ ላይ የሚባሉ ግጥሞች አሉዋል እስከ ዛሬ ድረስ አሁን ዘልቆ የመጣ አፄ ቴድሮስ ሲሞቱ ተባለ ተብሎ መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንዳንድ ሰው ሞተ የሚል ግጥም ስንት ነገስታት አልፈዋል ተጠቅሟል። ከቴድሮስ በኋላ ዛሬ ይድረሳል። ህብረተሰቡ ውስጥ ያለ ነው። ልክ እንደ ህብረተሰቡ አንድ አካል ደግሞ እኛም ውስጥ ግጥም አለ። የሚወጣበትን ወቅት በትክክል ማስታወስ የሆነ እንትኑን ላይኖር ይችላል። እኔ ግን አሁን ግጥም መቼ ጀመርክ ለሚለው ሦስተኛ ክፍል ሆኜ የአማርኛ ትምህርት ላይ እንቁራሪትና አህያ ነው የሚል ምንባብ አለ። ስድ ምንባብ ነው። ያንን ወደ ግጥም ቀይራቸው አቅርቡ ተብሎ ቀይሬ አቅርቤ ክፍል ውስጥ ተጨርጭቦልኛል። አሁን መጀመሪያ ስዚህ የሚለኝ ነገር ከግጥም ጋር ተያይዞ ይሄ ነው። በአዲስ አበባ በሚገኘው በጎተ ተቋም፣ በፑሽኪን አዳራሽ እንዲሁም በጃዝ የግጥም ምሽት ገጣሚ ምንተስኖት ግጥሙን ለአድማጮች ጆሮ የሚያደርስባቸው መድረኮች ናቸው። ባለፈው ዓመት በግጥም በጃዝ ምሽት ላይ ካቀረባቸውና ተወዳጅነትን ካገኘበት ግጥሞቹ መካከል የጫማ መልከታ የተሰኘው ግጥም ተጠቃሽ ነው። ጫማ ምልከታ ለአምላክ መቀደሻ ለፈጣሪ ክብር ፍጹም ከተለየች ባልጄ ቆም ያለው ከቤተ ስኪያን ደጃፍ ንጽሕት ከሆነች ስለ መቅደስ ቅናት ስለ ስፍራው ክብር እውቀቱ ያላቸው ከቤተ ስኪያን ደጃፍ አውልቀው ያኖሩት ይታያል ጫማቸው እናም በዚች ምድር በሚፈቀድባት በጫማ መናገር እናም በዚች ሀገር በሚፈቀድባት በጫማ ማመስጠር እናም በዚች መንደር በሚፈቀድባት ጫማን በመመልከት ባለጫማን ማተት የተስኪያንደእጅ ቆሜ ከጫማው ክምር ላይ ከጣን መዓዛ ጋር ይሸተኛል እውነት ይታየኛል ሆነ እና እንግዲህ፣ ምን ተስኖት ግጥምን ከመጀመር ጋር የምታያይዘው የየለት እንቅስቃሴ ጋር ነው ማለት ነው። ከግጥም መጀመር ጋር ቀደም ያልኩሽ ነገሮች እንዳለው ነው። ግጥም ውስጣችን ያለ ነገር ነው። ሰርጋችንም፣ ሐዘናችንም፣ ሃይማኖታችንም፣ ኢቨን በገና እና መንዝሙ እራሱ ውስጣችን መጀመሪያውኑም ነበረ። ግጥሙ ግን የወጣበትን ጊዜ ነው። አሁን እንደ እንትን ብለን የምንለው ያ እንደ መነሻ ይሆናል። መቼ ጀመርት የሚለውን አሁን ከዛ ፊት ተጀምሮ ሊሆን ይችላል። ውስጡ ስላለ ግን ወጣ የምልበት ሰዓት ያቺ ሰዓት ነች ብዬ ነው። እንግዲህ ከሶስተኛ ክፍል በኋላ ከግጥም ጋር ተለያያችሁም እና እንደው በማስታውሰው ደረጃ ሶስተኛ ክፍል በኋላ እስከ ስድስተኛ ክፍል ምናምን እያለው ግጥሞች አነብ ነበር። የግጥም መጽሐፍ ነ ኮሎይስ ጥላሸት፣ የአበራ ለማ መጽሐፍ፣ ሌሎችም የእንግሊዝኛ ግጥሞችን መጽሐፍትን ሳይቀር ኤሌመንተሪ እያለው አነብ ነበር። እንዲሁ ዝም ብዬ ማየቱ የግጥም ቅርጻቸው ራሱ ሆነ ጽሁፎችን ምናምን ይዛን የማየቱ እንትኑ ነበር። ግን በትክክል ወደ ግጥሙ ደግሞ የመጣሁት በኋላ ላይ ሳስበው ኮሌጅ ከገባው በኋላ ሊሆን ይችላል። ሃይስኩልም ውስጥ ሽልማ ተሸለሚያለሁ ውድድር ላይ ለምሳሌ ምስራቅ ሸዋ የሃይስኩል ትምህርት ቤቶች ውድድር ነበር። በዛ ውድድር ተወዳድሬ አሸንፌም ሽልማት ተሸለምኩበት ጊዜ ሁሉ አለ። ዋናው እንትን የሚጀምረው ግን መቼ ነው እና የአስራ ዘጠኝ ዘጠና ሁለት ዘጠና ሶስት ዓመተ ምህረት አካባቢ አዲስ አበባ ውስጥ ብዙ ክበቦች ነበሩ። ከነኛ ክበቦቹ ደግሞ ይልቅ የግጥም ምሽት የሚካሄድባቸው ቦታዎች ነበሩ። እዚህ ፑሽኪን የሚባል ቦታ ነበር እና እዛ ላይ ነው ያ ነው በቃ ዋና ምንትን ብለን የምናስበው። ብዙዎች አሁን ያሉ ልጆች ሁሉ ያሉ ተብሎ የሚታሰቡ ልጆች እዛ ላይ የነበረ ነው። እንግዲህ እስከ ዛሬ ከገጠምካቸው ይሄ ደስ የሚለኛል የምትለው አንተ የምትመርጠው የትኛውን ግጥምህን ነው? እንትን እንኳን አለ እንትን አይደለም ማወዳደር እንዲሁ ዝም ብዬ እንዲሁ አንዱን መጀመሪያ ላንብልሽ እና መቼ ይሆን ፍርዱ፣ ነው ርሱ። መቼ ይሆን ፍርዱ። ግራ ጉንጬን መቱኝ፣ ቀኜን ሰጠኋቸው ትከፍላለህ እያልኩ አንተ እንደ ስራቸው ግራግሬን ጎመዱ ትቼው መጣሁ። ከአንተ እየዘለልኩ ባንዱ አንድ እጄን ቆረጡ አነሳሁ አንደኛው የታል ወዴት እያልኩ የዚህ ዓለም ዳኛው አንድ አይኔን ጓጎጡ አነባሁኝ በአንዱ ቀርቦ ይሆን እያልኩ የግፎዋን ፍርዱ መቼ ነው ችሎት የአያቶች የጌታ ስንት ጠዋት ቀረህ ቀረህ ስንት ማታ ያፈጸማል። አብዛኞቹ ግጥሞችህ ወዴት ነው የሚያደሩት? ወደ ማህበራዊ ኑሮ ነው? ወደ ፖለቲካው ነው? በየትኛው አቅጣጫ ናቸው ያሉት? ግጥም ሲጻፍ፣ ግጥም ሲወለድ የሚወለደው ከሚሰማ ስሜት ነው። ከስሜት ነው መሻው ስለዚህ እኔ ለየትኛው ስሜት ቅርብነህ ሊሆን ይችላል ይሄ እንደ ሰው እንትን በአንድ ወቅት የሚሰማኝ ስሜት አለ፣ በሌላ ወቅት ሌላ ስሜት ሊሆን ይችላል። የተለያዩ ናቸው፣ ሁሉንም ይዳስሳሉ ብዬ ነው የማስበው። ግን በአብዛኛው ከፍተኛው ትኩረት አላቸው እንዲህ ከብዛታቸው አንፃ ስታይ ማህበራዊ የምትይው ነገር ማህበራዊ ማለት ይሄ ኢኮኖሚውንም ፖለቲካውንም ሌላውንም ከማህበራዊ ህይወት ጋር የሚገናኙ ነገሮችን ይዛ እዚህ ላይ የሚያዘነብሉ ናቸው። በሁለት ዋና እንትን ብትከፊ ሁለተኛው ደግሞ የፍቅር ግጥሞች የምታያቸው ናቸው አይደለ ምናልባት ከጾታ ፍቅር ጋር በተያያዘ የሚገጠሙ ግጥሞችን የሴት ወንድ ግንኙነት፣ ከዛ ጋር ያሉ ከእነሱ ይልቅ በዚህኛው ሳይድ ያሉት ግጥሞች ይበዛሉ። ግን እስካሁን ድረስ ለምንድን ነው ግጥሞችን ያላሳተምከው እንደ ሌሎቹ ገጣሚዎች? እኔ ለነገሩ ግጥም መጽሐፍ ነው ስራ ብዬ ነው የማስበው። የሚታተሙ ሲሆኑ ይታተማሉ የሚል እንትን አለኝ። ግን አጠቃላይ ሁኔታውን ስታዩ ግጥም የማይታተምበት በዋናነት ሁለት ምክንያቶች አሉ። አንደኛው ከህትመት ስርጭት፣ ከምናምን ጋር ተያይዞ በኋላም ሽያጩ መልሶ ራሱን የተካቱን የሚጠይቅ የአቅም ጉዳይ ነው። ሁለተኛው ነገር ደግሞ አብዛኛው ግጥም የሚጽፉ ሰዎች ግጥም አይደለም ዋና ስራቸው ግጥም መጽሐፍ ወይም ስነ ጽሁፍ ውስጥ መሆኑ አይደለም ዋና ስራቸው ሌላ ለእንጀራ የሚሰራ ስራ አለ። በዚህ ቀድሜ ያለዚ አሰቂያልች ከጊዜ አንጻርም ይሄ የሚቆይ ቆይ ነገር ምናምን እያል ሽምት ይዙ ጊዜ ያለ በዛም ምክንያት ይሆናል ሁለተኛው ሁለቱ ናቸው ዋና ምክንያት ሚሆ እስቲ እንርሳውና እስቲ እንርሳውና እስቲንቶና ጫማ የሌለውን ሌጣ ተረከዙን እሾሃመሄላ አጋ የሚነድለውን ሙጀሌ የሚምስ ጋሬጣ ሚያርሰውን እስቲንቶወውና ጫማ የሌለውን በቅደሴ መሃል ከጸሎት አጋማሽ ከጊዜቷ ተናጥበን መርምር ጫማውን ስንት ሰዓት ስትቀን ከቶ ስንት ዓመት ነው የዚህ ጫማ ጌታ ያለ ተቀያሪ ይህን ጫማ ያረገው ስንትስ ጫማ ሰፊ በስንት አይነት ጅማት ተጣጥሮ ይሆን ጫማ የሚልን ስም ከዚህ ጫማ ጋር አብሮ ለማቆየት በዚህ በጫማ ላይ በዚህ በጫማ ላይ በአንድ ጥግ የሚታየው የአውራ ጣት መስኮት ለሁሉም ይበቃል የዚችን ምድር እውነት አሽልቆ ለማየት ገጣሚ ምንት ስኖት ማሞ እንግዲህ ስነ ግጥም ስነ ጽሁፍ በወጣቱ ዘንድ በተለይ የተወዳጅ እየሆነ እየሰፋ የመጣ ይመስላል በመጨረሻ ምን የምትነግረን ነገር አለ እንትኑን ብቻ ሳይሆን አጠቃላይ ኢትዮጵያን ስነግጥም የአማርኛን ስነግጥም ወይም የኢትዮጵያን ስነግጥም ወስደን ስለ ኢትዮጵያ ስነግጥም የሚሰራ ነገር አሁን አለ ወይ? እነኝህ ልጆች ወጣቶች የሚሰሩት ትናንት እኛ ስንሰራ የነበረው ነገር ነው። ምናልባት ፑሽኪን የነበረው አሊያንስ የነበረው ባህል ማዕከል የነበረ አንዳንዴም ጀርመን ባህል ማዕከል የነበረው እነ እነ ነገሮች በነ ነው እየመጣ ያለው ግጥም ራሱ። አሁን አብዛኛው ሚዲያው ላይ ያሉ ሰዎች አርት ስራው ላይ ያሉ ሰዎች፣ ግጥሙ ላይ ያሉ ሰዎች ከነኛ ከዛ ጊዜ የምጡ ናቸው። የአሁኖቹ ምነኛን እየተኩ የሚሄዱ ይመስለኛል። በዚህ ያካሄደ አሁንም የተለያዩ ምሽቶች አሉ፣ የሚሰሩ ስራዎች አሉ። ይህንን ተከትለው እየሄደ ነው። ግን በዋናነት በሀገር ደረጃ ራሱ የተሰራ ነው። ኢትዮጵያ ውስጥ ስነ ግጥመን የሚያስተምር ትምህርት ቤት አለው ይ በኢትዮጵያ ቋንቋዎች ራሱ ኢትዮጵያን ስነ ጽሁፍ የኢትዮጵያን ስነ ጽሁፍ ብቻ እንደ ስነ ጽሁፍ የሚያስተምሩ ትምህርት ቤቶች አሉ። ለመማር ለሚፈልጉ ሰዎች እኔ ግጥም መማር ብፈልግ አሁን ግጥምም የአማርኛ ስነ ግጥም መማር ብፈልግ የመማርበት ትምህርት ቤት አለው፣ በሰርተስኬት ደረጃ እንኳን የሚያስተምረኝ። ሌሎችም ቴክኒካል የሆኑ ሰዎች ያስፈልጉናሉ። ምክንያቱም ለዚህ እንትን ማደግ ገጣሚው ብቻ አሁን አይደለም። ገጣሚዎች በተፈጥሮ የተሰጣቸው ነገር ይዞ ሊሰሩ ይችላሉ፣ ሊገጥሙ ይችላሉ። ግን እነኝህን ሰዎች የሚያስተካክሉ ሌላ ቴክኒካል ሰዎች አሉ። የማስተማሪያ መጽሐፍቶቹን የሚጽፉ ህጻናቶች የሚማሩባቸውን እንትኖች ላይ ይሄ ነገር ቢገባ ይሄ ቢሆን ምናምን የሚሉ የትልልቆቹንም ስራ ሰዎች ስራዎች የሚያይሱ ብዙ ነገር የሚሰሩ ሰዎች አሉ። የውጪዎቹን በተለይ የአውሮፓዎቹና የአሜሪካዎቹን የምታይ ከሆነ በአንድ ገጣሚ የጻፋቸው ግጥሞች ስልሳ እንኳን ቢሆኑ ስለዚህ ሰው ህይወት ታሪክ የተሰራው ስለ ግጥም አጻጻፉ የተሰራ እንደዚህ እንደዚህ እያልሽ በጣም ብዙ ቮሊም ያላቸው መጽሐፎች ይኖራሉ። እኛ ጋር ግን ምንም ነገር የለም። ጸጋዬ ገብረመድን ብዙ ስራዎችን ሰርተዋል ብለን እንልና እሳቸው ከጻፎትና ሚኒስቴር ምናምን በተለይ የምትለው ሳሶ ያረባ ከዛ ውጭ የግጥም መጽሐፍ ታመጫለች። ስለሳቸው የሉም ማለት ነው። ብዙ ግጥሞች ተጽፈዋል፣ በተለያዩ መጽሔቶች ላይ ወጥተዋል። የህይወት ታሪካቸውስ እንዴት አይነት ግጥም ይጽፉ ነበር፣ በምን አይነት መንገድ ነበር የሚጽፉት? ምናምን ብለን ብንጽፍ መደርደሪያ የሚውላ መጽሐፍ መጻፍ አይቻልም ስለሳቸው። ሰዎቹ ስለሌሉት ለትምህርቱም ትኩረት ስላልሰጠው ነው ይሄ። ስለዚህ በአጠቃላይ ደረጃ በትምህርት ደረጃ ወይም ደግሞ ይህ ቴክኒካል የሆነውን ነገር የሚሰሩ ሰዎችን በማፍራት ደረጃ የኢትዮጵያ ስነ ጽሑፍ ላይ ብዙ ነገር መሰራት አለበት እያምናል። አድማጮች እኔም በዚሁ ገጣሚ ምንተስኖት ማሞ ለሰጠን ቃለ ምልልስ እያመሰገንኩ ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።